di dims radio ta ፖለቲካ ስራ መስራት እንዳልቻልን በዚህ ሁኔታ የድርድር ቅድመ ዝግጅቱንም ሊጎዱ የሚችሉ ብዙ ክስተቶች እንደ ብያ ያጋጠሙን እንደሆነ ይህ ደግሞ በፖለቲካ አጀንዳችንን በትክክል ለመቅረጽ የማንችልበት ጎጂ ክስተት እንደፈጠረብን አሳውቀናል። የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ናቸው ፓርቲያቸው ስለ መሪዎቹና ስለ አባላቱ እስራት ለአስቸኳይ ጊዜ አዋጅ እዝ ጣቢያ ጽፈት ቤትና ለመርማሪ ቦርዱ ደብዳቤ ማስገባቱን አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናሰማለን። በዓለም ዙሪያ ከሁሉ በከፉ ቀውሶች የምትታመሰው የምስራቅ አፍሪቃ ደቡብ ሱዳን በውጊያና በከባድ ረሃብ ትጠምዳለች። ቡሩንዲ በፖለቲካ ቀውስ መተራመሰው ቀጥሏል። በሶማሊያና በኬንያ ዳግም እያንሰራራ ያለውን አልሻባብ ለመቋቋም የተያዘው ትንቅንቅ ቀጥሏል። በሌላ በኩል በብሔረሰቦች መካከል ያለው እርስ በርስ ያለመተማመንና ደካማ መንግስታት በአህጉሪቱ ዙሪያ የተቀሰቀሱትን ቀውሶች ለመቋቋም የሚያደርጉትን ጥረት እየጎዱ መሆናቸውን ተንታኞች እያመለከቱ ነው። በዚህም ላይ ዝርዝር ዘገባ አለን። ከአንድ መቶ ሀያ በላይ የሚሆኑ ጡረታ ላይ የሚገኙ የዩናይትድ ስቴትስ ወታደራዊ ጀነራሎች የሀገሪቱ ምክር ቤት ለዲፕሎማሲና ለውጭ እርዳታ የሚመድበው ገንዘብ እንዳይቀንስ ጥሪ አድርገዋል። ይህ ርዕሰ አንቀጻችን ይሆናል። ጤና ስጥልን እንደምናመሻችው ክቡራትና ክቡራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ የካቲት 21 2009 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር እስከ አራት ሰዓት አብረናችሁን እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ማታ ለመጀመሪያ ጊዜ በሀገሪቱ ምክር ቤት ቀርበው የሚያደርጉት ንግግር የህዝቡን ችግር በመፍታት ላይ ያተኩራል ይላሉ የዋይት ሀውስ ባለሥልጣኖች። ፕሬዚዳንቱ እርዳታ እየመጣ መሆኑን ይናገራሉ ሲሉ አንድ የዋይት ሀውስ ቤተ መንግስት ባለሥልጣን ትላንት ማታ ለጋዜጠኞች ገልጸዋል። ፕሬዚዳንቱ ዛሬ ማታ ለሁለቱ የምክር ቤት ክፍሎች የሚያደርጉት ንግግር የአሜሪካን መንፈስ የሚያድስ የሚል ስያሜ ተሰጥቶታል። በዋናነት ስለሚካሄደው እድልና የአሜሪካን ህዝብ ስለ መጠበቅ ጉዳይ ይሆናል ብለዋል ከፍተኛው ባለስልጣን። ሪፑብሊካውያን ሪፖርተራችን ማይክል ቦመን ከተወካዮች ምክር ቤት ያጠናቀረው ዘገባ አለ። ሰለሞን አባተ ያቀርበዋል። ፕሬዚደንቱ ለተወካዮች ምክር ቤቱ የጋራ ጉባኤ ዛሬ ምሽት ላይ ያደርጉታል የተባለው ንግግር በአመዛኙ የሚያተኩረው በእርግጥ በሀገር ውስጥ ጉዳዮች ላይ እንደሚሆን የታወቀ ቢሆንም እንደ ራሴዎቹ ግን ተጨማሪ ፍላጎት አላቸው። በዓለም አቀፍ ጉዳዮች ላይ የአሜሪካ አቋምና ቦታ ፕሬዚደንት ትራምፕ ለጤና ጥበቃ ዋስትና ማሻሻያው ትልም ይነድፋሉ ብለው እንደሚያስቡ የተናገሩት ሪፐብሊካኑ የህግ መወሰኛ ምክር ቤት አባል ጃን ሲዩን ዓለም አቀፍ ጉዳዮችም ትኩረት እንደሚሹ ለቪኦኤ በሰጡት ቃል ገልጸዋል። አትላንቲክ አቋራጭ ለሆኑ ትብብሮቻችን በተለይ ደግሞ የጦር ትብብር ድርጅቱ ኔቶ ያለንን የቁርጠኝነት አቋም ካረጋገጡ ለአውሮፓውያን አጋሮቻችንና በዓለም ዙሪያ ላሉ ጦሮቻችንም ታላቅ ዜና ይሆናል ብዬ አስባለሁ። በዚህ የሴናተር ቲዩን ሐሳብ ዴሞክራቶቻቸው ክሪስ ቫን ሆለንም ይስማማሉ። ዩናይትድ ስቴትስ በመላው ዓለም ለሰብዓዊ መብቶች መጠበቅ እንደምትቆም ወዳጆቻችንን እንደምንደግፍ ከሩሲያ ጋር የምንመሳጠር አለመሆናችንን ግልጽ ማድረግ ይጠበቅባቸዋል። ፕሬዚደንቱ ትናንት በዩናይትድ ስቴትስ ወታደራዊ በጀት ላይ ከፍተኛ ጭማሪ የሚጠይቅ በጀት አቅርበዋል። ዶናልድ ትራምፕ ዛሬ ማታ ለሁለቱ የአገሪቱ ምክር ቤት ክፍሎች ንግግር በሚያደርጉበት ወቅት በሚያቀርቧቸው የፖሊሲ ሀሳቦች የሚጎዱ ብዙ ሰዎች ይገኛሉ ይላል ሲንደረደር በርካታ ዲሞክራቲ ፓርቲ ምክር ቤት አባላት ለፕሬዚዳንቱ መልእክት ለማስተላለፍ ሲሉ በፖሊሲያቸው የሚጎዱ ፍልሰተኞችና የውጭ አገር ተወላጆችን ጋብዘዋል። ከእንግዶቹ መካከል ሚሽጋን በምትገኘው ፍሊንት ከተማ ያሉ በርካታ ልጆች ደም ውስጥ ሊድ የተባለው ንጥረ ነገር መጠን ከፍ ያለ መሆኑን ለማወቅ የቻለው ኢራቃዊ አሜሪካዊ ሐኪም፣ በሮድ አይላንድ ለበሽተኞች ወሳኝ ሕክምና የሚያደርግ የፓኪስታን ተወላጅ ሐኪም፣ ወደ ዩናይት ስቴትስ ለመምጣት ጥረት የሚያደርጉ የራሷን ቤተሰብ አይነት ሰዎችን የምትረዳ አሜሪካ የተወለደች ፍልስጤማዊት ስደተኛ ልጅ ይገኙባቸዋል። ትራምፕና ባለቤታቸው ሜላኒያ ደግሞ የራሳቸውን አይነት እንግዶች ጋብዘዋል። ከእንግዶቻቸው መካከልም በአስሮቹ ዓመታት ዓመታት እድሜ ውስጥ የነበረ የልጃቸው ህጋዊ መኖሪያ ፈቃድ በሌለው ሰው የተገደለባቸው አባትና ህጋዊ መኖሪያ ፈቃዷ የለውም በተባለ ተጠርጣሪ የተገደሉ ሁለት ፖሊሶች ባለቤቶች ይገኙባቸዋል። የዩናይትድ ስቴትስ ምክር ቤት አባላት ለእረፍት ወደየአካባቢያቸው በሄዱበት ወቅት ከህዝቡ ጋር ለመነጋገር ሲሉ ባካሄዷቸው ስብሰባዎች በሪፑብሊካውያን ላይ የተሰነዘሩትን ተቃውሞዎች የቀሰቀሱት የቀድሞ ፕሬዚደንት ባራክ ኦባማ ናቸው ሲሉ ፕሬዚደንት ትራምፕ ተጠያቂ አድርገዋቸዋል። ሪፑብሊካውያኑ የምክር ቤት አባላት ኦባማ ኬር የሚል ቅጽል ስም የተሰጠውን ብሔራዊ የጤና ጥበቃ ለውጥን ለመሻር ባላቸው እቅድ ምክንያት ቁጣ ዘል ጥያቄዎች ገጥመዋቸዋል። አንዳንድ ሪፑብሊካውያን ታዲያ የኦባማ ኬርን መሻር የሚቃወሙት ብዙዎቹ በዲሞክራቶች የተደራጁ ናቸው ብለዋል። በተቃውሞው ጀርባ ፕሬዚደንት ኦባማ ያሉበት ይመስለኛል ምክንያቱም የእሳቸው ሰዎች እንዳሉበት የተረጋገጠ ነው ሲሉ ትራምፕ ፎክስ እና ወዳጆቹ በተባለው የቴሌቪዥን ፕሮግራም ተናግረዋል። በሌላ በሌላ ዜና ከአንድ መቶ በ ሃያ በላይ የሚሆኑ ጥሮታ ላይ የሚገኙ ዩናይት ስቴትስ ወታደራዊ ጀኔራሎች የአገሪቱ ምክር ቤት ለዲፕሎማሲና ለውጭ እርዳታ የሚመድበውን ገንዘብ እንዳይቀንስ ጥሪ አደረጉ። ትራምፕ ዛሬ ማታ ስለ በጀት በሚያደርጉ ንግግር ወታደራዊ ወጪው በ አራት ቢሊዮን ዶላር ከፍ እንዲል ሀሳብ ያቀርባሉ ተብሎ ይጠበቃል። በተለይም የውጭ ጉዳይ ሚኒስቴርንና የአካባቢ ጥበቃ አገልግሎቶችን የመሳሰሉት ወጪዎች ግን በጣም እንዲቀነስ ጥሪ ያደርጋሉ ተብሎም ተጠብቋል። ጡረታ ላይ የሚገኙት የዩናይት ስቴትስ ወታደራዊ ጀኔራሎች ሪፑብሊካውያንና ለዲሞክራት የምክር ቤት አባላት በትላንትናው ዕለት በላኩት ደብዳቤ ታዲያ የአሜሪካ ደህንነት ለመጠበቅ ከመከላከያው ኃይል ጎን ዲፕሎማሲንና ልማትን ማጠናከር ግድ ይላል ሲሉ አስገንዝበዋል። ብዙዎች የአገሪቱ ቀውሶች በወታደራዊ እርምጃ ብቻ ሊፈቱ እንደማይችሉም ከተሞክሮ ተምረናል ሲሉ የቀድሞ ወታደራዊ መሪዎች ገልጠዋል። የዩናይትድ ስቴትስ የህግ መምሪያ ምክር ቤት አፈ ጉባኤ ፖል ራያን በዶናልድ ትራምፕ የምርጫ ዘመቻ ባለስልጣኖችና በሩሲያ መካከል ተገቢ ያልሆነ ግንኙነት ነበር የሚባለው ወሬ መልስ የሚያስፈልገው ነገር ነው ብለዋል። መደረግ የሌለበት ነገር ተፈጽሞ እንደሆነ ለማረጋገጥ መልስ ማግኘት ይገባናል ሲሉ ራያን ዛሬ ኤንቢሲ በተባለው የቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ ተናግረዋል። በትራምፕና በሩሲያ መካከል ግንኙነት ይኖር እንደሆነ ለማረጋገጥ ሶስት ምክር ቤታዊ ምርመራዎች እየተካሄዱ ናቸው። ልዩ አቃቢ ህግ በምርመራው ላይ ይገባ እንደሆነ ራያን ምልክት አልሰጡም። የመረጃ ኢንፎርሜሽኖች እንዳይሰናከሉ ሲባል ሁለቱን ፓርቲዎች ያካተተ ምርመራ ማካሄድ ያስፈልጋል በሚለው ነጥብ ላይ አስምረውበታል። አድማጮች ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሐየንን። ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንድ ሁለቱን እናሰማችሁ። እነዚህ ፓርኮች በመቶ ሺ የሚያክሉ የስራ ዕድል ይፈጥራሉ ማለት ነው። የኢትዮጵያን ኢንዱስትሪ ሚኒስቴር ዴታ ዶክተር መብራቱ መለስ በንግድና ምጣኔ ሀብት የሁለተኛው አጋማሽ ላይ ይቀርባሉ። የኢትዮጵያ በአራት ክልሎች የግብርና ምርቶችን የሚያቀነባብሩ የኢንዱስትሪ ማዕከሎችን ልትገነባ መሆኑን ከገለጹበት የተወሰደ ነው። የልብ ትርታ መረበሽ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው። ግን ረዘም ላለ ጊዜ እየተደራረቡ የሚመጡ ከሆኑ ከእሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደግሞ እዚህ ደረት ላይ ጭነት መሰማት፣ አንዳንድ ሰዎች ፌንትም ሊያደርጉ ይችላል። እንደዚህ እንደዚህ አይነት ነገር በሚያደርግበት ጊዜ በናይን ከምንለው ትንሽ ሌላ ክትትል ወደሚያስ መልግ ነው ዶሚናንት እየሆነ ይሆናል ማለት ዶክተር ውብሸት አያሌው በሚኒያፖሊስ ክፍለ ግዛት በዚህ በዩናይት ስቴትስ የፔንሄን ካውንቲ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ናቸው። ፈጣንና የበዛ የልብ ትርታ ምንነት፣ ምልክቶቹ፣ የጤና እክል ሆኖ የሚወሰድባቸው ሁኔታና ሕክምና ዙሪያ በሐኪሙን ይጠይቁ በሁለተኛው አጋማሽ ይመልሳሉ። አድማጮች አሁን የዕለቱን አብይ ርዕስ ሰማያዊ ፓርቲ አንዳንድ የአመራር አባላቱና ተራ አባላቱ አሁንም በሀገሪቱ በተለያዩ ክፍሎች በጸጥታ ኃይሎች እየታሰሩብኝ ነው ሲል አማረረ። ጥቂቶቹ ደግሞ በአሁኑ ጊዜ የደረሱበት አይታወቅም ብሏል። ድርጊቱ በተቃዋሚዎችና በገዢው ፓርቲ መካከል በሚካሄደው የቅድመ ድርድር ዝግጅት ላይ ተጽዕኖ ሊያሳድር እንደሚችልም የፓርቲው የህዝብ ግንኙነት አስታወቁ። መለስካቸው አመሀ ተከታይን ልኳል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንዳስታወቁት ከየካቲት ሁለተኛ ሳምንት ጀምሮ በአገሪቱ የተለያዩ ክፍሎች የሚገኙ አባሎቹና ጥቂት የፓርቲው አመራር አባሎችም በጸጥታ ኃይሎች ቁጥጥር ስር እየዋሉ ይገኛሉ። በአመራር ደረጃ ከሚጠቀሱት መካከልም አቶ ብስራት አቢ የተባሉ የፓርቲው የአደረጃጀት ጉዳዮች ኃላፊ ለሥራ ጉዳይ ወደ ደሴ ከተማ ሄደው በዚያው ከተማ የካቲት 9 ቀን 2009 ዓ ም ፖሊስ በቁጥጥር ስር እንዳዋላቸው አቶ ሰለሞን ይናገራሉ። ደሴ ሁለተኛ ፖሊስ ጣቢያ ታስረው እስከ የካቲት 10 ቀን 2009 ዓ.ም የቆዩት አቶ ብስራት አቢ ከዚህ ዕለት ከምሽቱ ሦስት ሰዓት በኋላ ግን የት እንደደረሱ የሚታወቅ ነገር እንደሌለ አቶ ሰለሞን ገልጸዋል። ደሴ ሁለተኛ ፖሊስ ጣቢያ እስከ ማታ ድረስ ስንቅ የሚያቀብሏቸውም ሰዎች አድርገን እያቀበሏቸው ነበረ በአስር ከምሽቱ ሶስት ሰዓት በኋላ ግን የት እንደደረሱ አናቅም። ሌሎች የጸጥታ ኃይሉ ሰራተኞች መጥተው ወሰዷቸው። ስለዚህ እስካሁን ድረስ ያሉበትን አናቅም። ወደ ደሴ ሁለተኛ ፖሊስ ጣቢያ በጉዳዩ ላይ ማብራሪያ ለማግኘት ስልክ ደውዬ ነበረ። ኃላፊውን ኢንስፔክተር አስማማውን አገኘዋቸው። ስልኩ ባላወቅኩት ምክንያት በተደጋጋሚ ቢቋረጥም ሙሉ ስሜንና ከየትና ለምን ጉዳይ እንደደወልኩ አሳውቄ ጥያቄን ስጀምር ደሴ ፖሊስ ጣቢያ በአካል ካልመጣህ ሊያናግርህ አልችልም የሚል መልስ ሰጥተውኛል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን እንደሚሉት ከሆነ በዚሁ በደሴ ከተማ የደቡብ ወሎ ዞን የሰማያዊ ፓርቲ ወጣቶች ክንፍ መሪ መኳንንት ካሳሁንም በፖሊስ ቁጥጥር ስር ውለዋል። በደቡብ ኦሮሚያ ምዕራብ ጉጂ ዞን ገላና ከተማ ውስጥ አቶ አራርሶ ጌዶ፣ አቶ ገላኖ ጊሎ፣ አቶ ጎዳና ሹዴሩ አቶ ጌቱ ጉሉፋ በጥይት የተመቱና በቂ ሕክምና ያላገኙ እና አቶ በድሉ መንግስቱ በፖሊስ ቁጥጥር ስር ውለዋል። አክለውም ፓርቲው ችግሩን ዘርዝሮ ለአስቸኳይ ጊዜ አዋጁ ኮማንድ ፖስት ወይንም ዋና ማዘዣ ጣቢያ ጽህፈት ቤትና ለመርማሪ ቦርድ ደብዳቤ ማስገባቱን አስታውሰው ሁኔታው ይኖረዋል ያሉትን ተጽዕኖ ጠቁመዋል። ምንም አይነት የፖለቲካ ስራ መስራት እንዳልቻልን በዚህ ሁኔታ የድርድር ቅድመ ዝግጅቱንም ሊጎዱ የሚችሉ ብዙ ክስተቶች እንደ ብዬ ያጋጠሙን እንደሆነ፣ ይህ ደግሞ በፖለቲካ አጀንዳችንን በትክክል ለመቅረጽ የማንችልበት ጎጂ ክስተት እንደፈጠረብን አሳውቀናል። ምን ምላሽ አገኛችሁ ከኮማንድ ፖስቱ? ኮማንድ ፖስቱ ወረቀቱን፣ የጻፍነውን ደብዳቤ ተቀብለው ከማስገባት ባሻገር ምላሽ አልሰጡንም። አቶ ሰለሞን ተሰማ በባህር ዳርና በጎንደር ከተሞች የሚገኙ የፓርቲው አባሎችና አመራሮችም ተመሳሳይ እርምጃ ይወሰድብናል የሚል ስጋት እንዳላቸው ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ በዓለም ላይ እንደ ምስራቅ አፍሪቃ በቀውሶች የሚታመሱ አካባቢዎች ቢኖሩ ጥቂቶች ናቸው። ደቡብ ሱዳን በውጊያና በከባድ ረሃብ ተጠምዳለች። ብሩንዲ በፖለቲካ ቀውስ መታመሰዋ ቀጥሏል። ሶማሊያና ኬንያ ደግሞ ዳግም እያንሰራራ ያለውን አልሻባብን ለመቋቋም እየሞከሩ ናቸው። ታዲያ ተንታኞች በብሔረሰቦች መካከል ያለው የእርስ በእርስ ያለመተማመንና ደካማ መንግስታት አጉሩ በተቀሰቀሱ ቀውሶች ዙሪያ የሚያደርገውን ጥረት እየጎዱት መሆኑን ነው የሚናገሩት። መሐመድ ዩሱፍ ከናይሮቢ ለአሜሪካ ድምፅ ያጠናቀረውን ዘገባ ቆንጅታየ ይዛቀርባለች። ከአምስት ዓመታት በፊት ምስራቅ አፍሪቃ ሰላሟን አግኝታ እፎ የምትልበት ዘመን ሊመጣላት የተቃረበ ይመስል ነበር። ደቡብ ሱዳን ከበርካታ አመታት ክልላዊ ጥረት በኋላ ነፃነቷን የተቀዳጀችበት፣ በሶማሊያ አልሸባብ ማፈግፈግ የጀመረበት የቡሩንዲ የተራዘመ የእርስ በርስ ጦርነት ያከተመበት ዘመን ነበርና ዛሬ ግን ሶስቱም ሀገሮች እንደገና ቀውስ ወርሷቸዋል። ከሁሉም በባሰ አኳኋን ያለችው ደቡብ ሱዳን ናት። ለሶስት ዓመታት የዘለቀ የእርስ በርስ ጦርነት ከድርቅ ጋር ተዳምሮ የተወሰኑ የሀገሪቱ አካባቢዎች ለቸነፈር ተጋልጠዋል። አምባሳደር ኦቼን አዳላ የአፍሪካ የሰላም መድረክ የተባለ አካል ሊቀመንበርና በተባበሩት መንግስታት ድርጅት የኬንያ አምባሳደር ነበሩ። እንደ አውሮፓውያን አቆጣጠር ከ ሺ ዘጠኝ መቶ ዘጠና ዎቹ ጀምረውም የደቡብ ሱዳን ድርድሮች ውስጥ ተሳትፈዋል። የክልሉ መሪዎች ይላሉ አምባሳደሩ ደቡብ ሱዳን ነጻ እንድትወጣ ያደረገውን የሁለት ሺ አምስቱን የሰላም ውል ተከታትሎ ማስፈጸሚያ መንገድ ማካተት ሳይችሉ ቀርተዋል ሱዳን የደቡብ ሱዳን አጠቃላይ ስምምነት ላይ በተካሄደው ድርድር ተፈጻሚነቱን መከታተያ ስልት አላስቀመጡም። ተደራዳሪዎቹ የሰላም ስምምነቱ መከበሩን የሚከታተሉበትና ስምምነቱን ጥሶ የተገኘ በማዕቀብ የሚቀጣ መሆኑን ማረጋገጫ ስልት አላካተቱበትም። ተደራዳሪዎችና ሸምጋዮቹ ለደቡብ ሱዳንም ሆነ በመላው ምስራቅ አፍሪቃ ላሉ ጭቅጭቆች መፍትሄ ለመፈለግ ጥረት ሲያደርጉ የብሔረሰብ ግጭቶችን ለመፍታት እንዳልቻሉ ነው አምባሳደር አዳላ የሚናገሩት። እንደሚስተዋለው አፍሪካ ውስጥ በሚነሱ ግጭቶች ውስጥ አንዱ ገጽታ የብሔረሰቦች ጉዳይ ነው። ታዲያ አንድ ሀገር ራሱ ያው የብሔረሰብ ግጭት እያለበት ሌላውን ሀገር የብሔረሰቦች ግጭቱን እንዲፈታ ለማገዝ እንዴት ይችላል? የሚታየው አካሄድ የብሔረሰቦችን ችግር ያለማጉላትና ችግሩ ራሱን በራሱ ይፈታል ብሎ መጠበቅ ነው። የፖለቲካ ጉዳዮች ተንታኙ ኢማኑዌል ኪሳንጋኒ በበኩላቸው የምስራቅ አፍሪቃ ሀገሮች የፖለቲካ ጭቅጭቆችን ለመፍታት አቅማቸውን ውሱን ያደረገባቸው የዲሞክራሲና የመልካም አስተዳደር እጥረቱ ነው ይላሉ። ይሄ በክልሉ የኖረ ፈተና ይመስለኛል። ዩጋንዳን ብትመለከቱ ምርጫ በማጭበርበር ትወነጀላለች። ኢትዮጵያንም ብናይ ዲሞክራሲን በማራመድ ረገድ ጥሩ ምሳሌ አትመስለኝም። ኬንያም ብትሆን የራሷ ችግሮች አሉባት። ዲሞክራሲና ሰብአዊ መብቶችን በማራመድ የሚሰራው ፍሪደም ሀውስ የተባለው ድርጅት በኋለኛው ሪፖርቱ ከኬንያና ከታንዜኒያ በስተቀር ሁሉንም የምስራቅ አፍሪቃ ሀገሮች ነጻ ያልሆኑ ሲል ፈርጇቸዋል። ሁለቱን በከፊል ነጻ ብሏቸዋል። አንዳንድ ታዛቢዎችም የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ኢጋድ ብቻውን በክልሉ ያሉትን ግጭቶች ሊፈታ እንደማይችልና ከአፍሪካ ህብረትና ከተባበሩት መንግስታት ድርጅት የበለጠ እርዳታ እንደሚያስፈልገው ነው የሚናገሩት። ነባሮቹን የዩናይትድ ስቴትስ የኢሚግሬሽን የጤና ጥበቃና ሌሎችን ፖሊሲዎችን ለመለወጥ የጎሉ እርምጃዎችን እንደሚወስዱ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የዋይት ሀውስ ወራቸው ውስጥ ተናግረዋል። እነዚያን ለውጦች ተግባራዊ ለማድረግ ግን ፕሬዚዳንቱ የአገረ ገዢዎች ድጋፍ ሳያስፈልጋቸው አይቀርም። ሪፖርተራችን ኤልዘቤት ቸርኖፍ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። የስቴቶች ገዢዎች ለዓመቱ የክረምቱ ወቅት ጉባኤያቸው ባለፉት ሦስት ተከታታይ ቀናት ዋሽንግተን ዲሲ ውስጥ ተሰብስበው ነበር። ፕሬዚደንቱ ታዲያ ከትናንት በስቲያ እሁድ ገዢዎቹን አግኝተው አሁን በሀገሪቱ ላይ የተደቀኑ ጉዳዮችን በአግባቡ ለመያዝ ዋይት ሐውስ ቤተ መንግሥትና የተወካዮች ምክር ቤቱ ምን ማድረግ እንዳለባቸው ሐሳቦቻቸውን እንዲያካፍሏቸው ጠይቀዋል። በዚያው ስብሰባ ላይ የነበሩት ምክትል ፕሬዚደንት ማይክ ፔንስ አገረ ገዢዎቹ በማንኛውም ጊዜ ዋይት ሐውስ ለመግባት ቀጠሮ ማስያዝ ወይም በር ማንኳኳት እንኳ አይጠበቅባቸውም ብለዋል። ለእያንዳንዳችሁ ልነግራቸው የምፈልገው ነገር የቤተ መንግሥቱ ዋና መግቢያ የሆነው የምዕራብ በር ለአሜሪካ አገረ ገዢዎች ክፍት መሆኑን ነው። አገረ ገዢዎቹ ግዙፍም ሆነ ትናንሽ ከተሞቻቸውን በሚያሳስቧቸው ጉዳዮች ላይ ዋሽንግተን አብራቸው ለመስራት ዝግጁ ስለመሆኗ እጆች የተዘረጉበት ግብዣ ነው። ብዙ ጊዜ በውስጡ ለማለፍ እጅግ የተወሳሰበና አስቸጋሪ ተደርጎ የሚወሰደውን የኢሚግሬሽን ጉዳይ ማስተካከል ከባድ መሆኑን እንደሚገነዘቡ የሁለቱም ፓርቲዎች መሪዎች ተናግረዋል። የወሰን ደህንነት ጥበቃ ጉዳይ ድንበሩ ላይና በዙሪያው አጥሮችና ግንቦች ማቆም ማለት አይደለም። መግቢያና መውጫው በር በአግባቡ ይሰራል ወይ? ሰዎች እንዴት መምጣትና መሄድ ይችላሉ እንዴት መጥተው መጎብኘት ይችላሉ መጥተው መቆየት የሥራ ፍቃድ ማግኘት ይችላሉ ወይ ነው በእኔ አመለካከት ዋናው ጉዳይ የዩታ ገዢ ጌሪ እርበርት ናቸው የብሔራዊው የአገረ ገዢዎች ማኅበር ሊቀመንበር የሆኑት የቨርጂኒያው ገዢ ቴሪ ማኮለፍ ከቪኦኤ ጋር ባደረጉት ቃለ ምልልስ የሀገርን ደህንነትና የሰዎችን ነጻነቶች የመጠበቅ ሥራዎች አብረው መያዝ እንዳለባቸው አሳስበዋል ሁላችንም የየማህበረሰቦቻችንን ደህንነት መጠበቅ እንፈልጋለን። ይሁን እንጂ ሕጋዊ አግባብና ሲቪል ነጻነቶችን መርገጥ አንችልም። የሚያደርገው ቢኖር ሰዎች እንዲደበቁ መግፋት ነው። ለጤናቸው አገልግሎቶችን እንዳይጠይቁ ወይም እንዳይታከሙ፣ ከህግ አስከባሪ አካላት ጋር እንዳይተባበሩ፣ ነዋይ፣ ጉልበት፣ ጊዜ ሆነ እውቀታቸውን ስራ ላይ እንዳያውሉ ነው የምንገፋቸው። ይህ ሁኔታ ቨርጂኒያ ውስጥ ምጣኔ ሀብታችንን ይጎዳል ብዬ እሰጋለሁ። በፈጣሪው ስም ኦባማ ኬር የሚል ቅጥያ በተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ህግ ላይ ይወሰዳሉ የተባሉ ለውጦች እንደሚያሳስቧቸው የተናገሩ ገዢዎች በአንዳንድ ግዛቶች ውስጥ ለውጦቹ የጤና ጥበቃ ዋጋን ያንራሉ የሚል ስጋት እንዳላቸው አመልክተዋል። የአርካንሳ ገዢ አሳ ሀችንሰን አንዱ ናቸው። እንደ ገዢዎች የእኛ ፍላጎት ታካሚ ማዕከል ያደረገ ለአቅም ተመጣጣኝ ይሆንና ሁሉም ሰው ሊያገኘው የሚችል የጤና ጥበቃ አገልግሎት መኖሩን ማረጋገጥ ነው። ፕሬዚደንት ትራምፕ ከትናንት በስተያ ለገዢዎቹ ንግግር ባደረጉበት ወቅት ከምረጡኝ ዘመቻቸው ወቅት አንስቶ ይዘውት የመጡትን ቃል ደግመዋል። አብዛኞቻችሁ እንደምታውቁት ኦባማ ኬር ግዙፍ ችግሮች አሉበት። እንሰርዘዋለን፣ በሌላ እንተካዋለን። የገዢዎቹ ዓመታዊ ጉባኤም ቢሆን ወደፊት ለመራመድ የመማሪያ መድረክ ወይም መሳሪያ ሊሆን እንደሚችል የብሔራዊው የገዢዎች ማኅበር ዋና ሥራ አስፈጻሚ ስካት ፓቲሰን አመልክተዋል። አምሳ ስቴቶች አምስት ግዛቶችና ዲስትሪክት ኦፍ ኮሎምቢያ ሙከራ ለማድረግ ለፈጠራ የሚሰራና የማይሰራውን ለይተን አውቀን መረጃ ለመለዋወጥ፣ የትኞቹ ፖሊሲዎች እኛ የምንፈልጋቸውን ውጤቶች የሚያስገኙልን ፖሊሲዎች ምን አይነቶች እንደሆኑ ለማወቅ፣ ለምሳሌ የተሻለ የጤና ጥበቃ አያያዝ ምን እንደሆነ ለመለየት ብዙ እድሎች አሉ ነው። ሁሉም አገረ ገዢዎች ከፕሬዝደንቱ ጋር ትናንት ዋይት ሃውስ ውስጥ ተሰብስበው ፖሊሲዎቻቸውን ይነድፋሉ ተብሎ ሲጠበቅ ነበር። አሁን ደግሞ የፕሮግራም ማሳሰቢያ ያለን በኢትዮጵያ ገዢ ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች በሀገሪቱ ሰላም ለማውረድ ድርድር ሊቀጥሉ ተስማምተዋል። በኢትዮጵያ በፖለቲካ ተቃዋሚዎች መካከል ሰላምና መቻቻል እንዲኖር የህዝቡ ችግሮች እንዲፈቱና ተሰሚነት ኖሮት በሰላም ዲሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታመናል። ለጥያቄው መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል ለሚለው እና ሌሎች ከእናንተ የሚቀርቡ ጥያቄዎች መልስ የሚሰጡን ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ላኩልን። አሊያም የስልክ ቁጥራችሁን በሆን አት ቪኦኤ ኒውስ ዳት ካም ኢሜይላችን ላኩልንና መልሰን እንደውላለን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል እዚህ ግድም ከፕሮግራማችን ፈታ ዘና የምትሉበትን ሙዚቃ እንጋብዛለን ለምሽቱ የመረጥነው ዜማ አዳነች የማዲንጎ አፈወርቅን ነው ኦ ኦኬ ቆየት ያለ ስልት ነው ድጋሚ ይጫወትልናል ብርቱካኔ Berto kan bechhe, lo mil me agesai. Berto kan bechhe, me agesai. Berto kan ye, anchinda me naleshe, anishe pinesai. Chinda <laughs>

"ብርቱካኔን" ማዲንጎ አፈወርቅ እንደተጫወተው ነበር የሰማ ነው። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳንች ፍስሐየንን። አሁን ወደ ሁለተኛው ክፍል ዘገባ እናመራለን። በደቡብ አፍሪቃ በደቡብ አፍሪካ ከሁለት ዓመት በኋላ በድጋሚ ባገረሸው በመጤዎች ጥላቻ ላይ ባነጣጠረ ዝርፊያ ፕሪቶሪያ፣ አስርቪል በተባለች መንደር ውስጥ ሙሉ ንብረታቸውን እንደ ተሰረቁ ሁለት ኢትዮጵያውያን ለአሜሪካ ድምፅ ተናገሩ። በፕሪቶሪያና ዙሪያዋ ባሉ ነጋዴ የኢትዮጵያውያንና ኤርትራውያን ላይ የሚደርሰውን ችግር ለማስቀረት ከአምስት ዓመት በፊት መቋቋሙን የሚነገርለት የሀበሻ ኮሚኒቲ መስራቾች በበኩላቸው በአፍሪካውያን ስደተኛ ላይ እንደ ተደረገው ቅስቀሳ አስፈሪነት ፖሊሲ ባይኖር ኖሮ አደጋው ከፍተኛ ይሆን ነበር ብለዋል። ሱቆቹ መዘረፋቸውንና የተወሰኑት መቃጠላቸውን የተናገሩት የማኅበራቱ አመራሮች ማህበራዊ ሚዲያ ላይ የተለቀቁት አሰቃቂ ምስሎች ከሁለት ዓመት በፊት የተከናወኑና ከሌላ ሀገር አደጋዎች የተወሰዱ ናቸው ብለዋል። ጽዮን ግርማ ሁሉንም አነጋግራ ተከታዩን ዘገባ አጠናቅራለች። ባለትዳርና የሁለት ልጆች አባት የሆኑት ወንጌላዊ ሀብታሙ ጸጋዬ ደቡብ አፍሪካ ፕሪቶሪያ ከተማ መኖር ከጀመሩ አስር ዓመት ሆኗቸዋል። መኖሪያ ቤታቸው በከተማዋ መሀል ሰኒሳይድ በተባለ ቦታ ነው። የንግድ ቦታቸው የሚገኘው ደግሞ ከመኖሪያ ቤታቸው 20 ኪሎ ሜትር ርቆ በሚገኘው አትረጅቪል በተባለች መንደር ውስጥ ነው። አርብ የካቲት 17 2009 ዓ.ም ራሳቸውን የማሚሎዲ ሁኔታ ያሳስበናል ብለው የሚጠሩ ማሚሎዲ በተባለች የድሆች መንደር የሚኖሩ ደቡብ አፍሪካውያን ነዋሪዎች በአንድ ላይ ህብረት በመፍጠር መጤዎች ከሀገራችን ይውጡልን፣ የሀገር ውስጥ ጉዳዮች መስሪያ ቤት ለመጤዎቹ የፈቃድ ወረቀት ማደስ ያቁም የሚል መፈክር ይዘው የተቃውሞ ሰልፍ ሊወጡ መሆኑ ተሰማ። ለተቃውሞ ሰልፉ በተበተነው ጥሪ በራሪ ወረቀት ላይም 34 በመቶ የሚሆኑ ደቡብ አፍሪካውያን ስራ አጥ ሆነው፣ መጤዎቹ ግን ባለስራና ባለሀብት ናቸው የሚል መልእክትም ሰፍሮበታል። ወንጌላዊ ሀብታሙ ይህንን ሰልፍ ተገን በማድረግም ዝርፊያ ሊኖር እንደሚችል መረጃ ስለደረሳቸው ከእሳቸው ጋር በአካባቢው ሱቅ ያለውን ጓደኛቸውንና ሌሎች እቃ በማውጣት ሊረዷቸው የሚችሉ አምስት ኢትዮጵያውያንን አስከትለው ወደዚያው አመሩ። በቦታው ሲደርሱ ግን ከነበሯቸው ሁለት ሱቆች ውስጥ ሰቮና ሱፐር ማርኬት የተባለውና የሱቁ ቁጥር አርባ አምስት የሆነው የሸቀጣ ሸቀጥ መሸጫቸው እንዳለ መዘረፉን እንዳዩ ይናገራሉ። የአንዱ ቤት እንዳለ ነው የወሰዱት። የአንዱ ቤት ልቃወትን ከባኪ እንዳለ መጡ ይሰጠን ለነሱ በቃ ቃን ውሰዱ፣ እኛን አትንኳለን አንጻ አንዳንድ ስልኮችንና ገንዘብ ሴፍ ላይ የነበረው እቃ ወሰድ እኛን አስጠኝተው እኛማ በቃ ወደቀን መሬት ላይ እንግዲ እግዚአብሔር ታድጎን ያለ። እንግዲህ ወንጌላዊ ሀብታሙ ፕሪቶሪያ አትረጅቪል ውስጥ እንዲህ ከፍተኛ ዘረፋ ሲፈጸምባቸው የመጀመሪያቸው እንዳልሆነም ይገልጻሉ። ከስድስት ወር በፊት እንዲሁ የተደራጁ ዘራፊዎች መጥተው ሶስት ሱቆች እንደ ዘረፏቸው ይናገራሉ። አሁን የተዘረፈባቸው ከዛ በኋላ መልሰው ያደራጁት ሱቃቸው ነው። በሁለቱ ላይ ከሱማሌዎች ክሬዲት አረጌ ብድር ሲሰጡን አገባው አሁን አንዱን ፈጽሞ አቅም ስለሌለኝ ተውኩ። በአሁኑ ሰዓት ሁለቱም ሄደ። እንግዲህ የማየድ እግዚአብሔር አለ። ወንጌላዊ ሀብታሙ የሁለት ልጆቻቸውና የቤተሰባቸው ቀጣይ ሕይወት ቢያሳስባቸውም እግዚአብሔርን ግን ተስፋ አድርገዋል። ደቡብ አፍሪካ ውስጥ በሚገኙ እንደ ጆሃንስበርግ፣ ፕሪቶሪያ፣ ደርባንና ኬፕ ታውን በመሳሰሉ ዋና ከተማዎች ውስጥ ሆቴል፣ ሕንጻ ማከራየት ከመሳሰሉ ትላልቅ የንግድ ስራዎች ጀምሮ በየመንገዱ ቀበቶ እስከመሸጥ ድረስ ኢትዮጵያውያን በንግድ ስራ ተሰማርተው ይገኛሉ። ከነዚህ ስራዎች ውስጥ ደግሞ እነርሱ ሎኬሽን እያሉ በሚጠሯቸው ከዋና ከተማ ዋና መንደሮች ሀያና ከዚያ በላይ ኪሎ ሜትር ርቀት ባላቸው ዝቅተኛ የኑሮ ደረጃ ያላቸው ሰዎች የሚኖሩበት ሰፈር የሸቀጣሸቀጥ ሱቅ ከፍተው የሚነግዱ ሰዎች ይገኛሉ። እንዲሁም ከመሀል ከተማ አልጋ ልብስና ብርድ ልብስ እየገዙ በየመንደሩ የዞሩ የሚሸጡም ይኖራሉ። ወንጌላዊ ሀብታሙ የሸቀጣሸቀጥ ሱቃቸው የሚገኘው እንዲህ ባሉ አካባቢዎች እንደሆነ ሲነግሩኝ፣ እንዲህ በተደጋጋሚ የሚዘረፉ ከሆነ ለምን እዚያ ሄደው ይነግዳሉ? አልኳቸው። እንዴት እኒሁን አሁን ፋሚሊዎች ያሉኝ የት ሌታለ ሳሁን ውስጥ አሁን ለምሳሌ ብዙ ቢዝነስ ለመክፈት አንደኛ የቤት ክራይ ወደ ሰላሳ ሺ አርባ ሺ ይጠይቃሉ። ከየት እናመጣለን? ደቡብ አፍሪካ ውስጥ የሚገኙ መጤ የሌላ ሀገር ዜጎች የሀገሬውን ዜጎች የስራ እድል ተጋፍተዋል፣ የአደንዛዥ እጽና ሴተኛ አዳሪነትን አስፋፍተዋል፣ ስለዚህ ሊወጡ ይገባል የሚለው የአንዳንድ የተደራጁ ደቡብ አፍሪካውያን ጥያቄ መነሳት ከጀመረ ረጅም ጊዜ ማስቆጠሩን በዛ ሀገር የሚኖሩ ነዋሪዎች ይናገራሉ። ከዘጠኝ አመት በፊት ስልሳ ሰዎች የተጨፈጨፉበትና በርካታ ንብረት የወደመበት አደጋ ተከስቷል። እንዲሁም ከሁለት በፊት በሚያዚያ 2007 ዓ.ም እንዲሁ ሰባት ሰዎች በዚህ ምክንያት ተገለዋል። ከእነዚህ ውስጥ ሶስቱ ኢትዮጵያውያኖች መሆናቸው በወቅቱ ተዘግበዋል። ነዋሪዎቹ እንደሚሉት ግን እንደዚህ ካሉት የቡድን ጥቃቶች በተጨማሪ ሁሌም በተናጥል ዘራፊዎች ይጠቃሉ። መሐመድ አባቦራ የመጀመሪያ ጥቃት የተፈጸመበት የአትረጅቪል ሰፈር ነጋዴ ነበር። ብዙ እቃ ነው ወሽን ፓውደር አለ ዱቄት አለ በቃ ሱቅ አጠቅላይ አንድ ሁሉም ወሰደው። በቃ ደግሞ አምና በመቶ ሀምሳ ሺህ የገዛው ሀይላክስ እና ሰላሳ ምናምን ሲጋራ ኤርትራ ምናምን ያጫንኩት እቃ እንዳለ ተወሰደ። ዝርፊያውን ፈርቶ እቃውን ከሁለቱ ሱቆች በመኪና ጭኖ ሊወጣ ሲል ዘራፊዎቹ ደርሰው እንዳስጣሉት ና ሁሉንም እንደወሰዱበት ይናገራል። እኔ ሰርቼ ለፍቼ ያገኘው ብር በቀላሉ እየወሰዱ ነው። አሁን ለህይወት ራሱ እየፈራ ነው። ባለ ትዳር ነሁን የአንጂ የእግዚአብሔር ፈቃድ ሆኖ እንደ ብቻል እንዲሁም ከዚህ ጋር ሌላ ሀገር ብሄድ ነው የሚያስበው። ሁለቱም ባለሱቆች መደብሮቻቸው መዘረፉን በከተማ ውስጥ ለሚገኙ የሰብአዊ መብት ተሟጋቾች አመልክተዋል። ነገር ግን ከዚህ ቀደም የመጣ ለውጥ ስለሌለ አሁን የተለየ ነገር እናገኛለን የሚል እምነት የላቸውም። በፕሪቶሪያ ወርሃዊ መዋጮ የሚከፍሉ ሁለት መቶ ቋሚ አባላት በተጨማሪ ደግሞ ተሳትፎ ብቻ የሚያደርጉ ኢትዮጵያውያን ና ኤርትራውያን አባላት ያሉት የሀበሻ ኮሚኒቲ በሚል መጠሪያ ከአምስት ዓመታት በፊት የተቋቋመው ማህበር እንዲህ ያሉ በመጤዎች ጥላቻ ላይ የተመሰረተ ጥቃትን ለመከላከል እየሰሩ እንደሆነ ይናገራሉ። በዚህም ከፍተኛ ለውጥ እንዳመጡ ይገልጻሉ። ለንግድ ስራ ከህንዳውያን ላይ የሚከራዩትን ሱቆች አንደኛው በሌላኛው ላይ ከፍተኛ ገንዘብ እየከፈለ ከስራ ማፈናቀል ይደረግበት የነበረውን የቁልፍ ግዢ ሙሉ ለሙሉ ማስቀረታቸውንም ይገልጻሉ። ለመሆኑ ምን ያህል ሱቆች በፕሪቶሪያ ይገኛሉ ስል የማህበሩን ሰብሳቢ አቶ አለማየሁ ቱጁማን ጠይቂያቸው ነበር። ሁለት መቶ ሀምሳ ሱቆች አሉ። አሁን ስለ ሱቆች ስንናገር ሁለት መቶ ሀምሳ በትክክል ሱቅ የሆኑ ሱቆች አሉ። እንደገና ደግሞ በዚህ ሀገር አጠራር ሻተር ተለጣፊ የሚባሉ አሉ እነሱን ሲጨምር ነው ቁጥሩ ወደ አራት መቶ የሚደርሰው እንጂ በሱቅ ደረጃ ወደ ሁለት መቶ ሀምሳ ሱቆች አሉ በዚህ በፕሪቶሪያ ፕሪቶሪያ ሆነ ደግሞ ወጣ ወጣ ብለው የሚሰሩ ስራዎች አሉ አቶ አለማየሁ እንደሚሉት ከሁለት ዓመት በፊት በደርባን ና በጆሀንስበርግ በኢትዮጵያውያን ላይ የደረሰው ጥቃት ከፍተኛ ስለነበር ኢትዮጵያውያንና ኤርትራውያን ከፖሊስ ጋር ሰርተው ባደረጉት ጠንካራ መተባበር እነዚህን ሱቆች ሊያተርፉ መቻላቸውን ይገልጻሉ ሌላው የማህበሩ ጸሐፊ አቶ ሚኪያስ ተሰማ በዚህ ዙር ዝርፊያ የተፈጸመባቸውን አካባቢዎች ያስረዳልሽ እና ለምሳሌ አሁን አዲስ አበባ አለ እንደ አቃቂ እንደዚህ እንደ ሱሉልታ የሚባሉ ቦታዎች አሉ። እዚህም ሀገር ማለት ነው እንደነሱ ያሉ ቦታዎች ላይ ያሉ ወገኖቻችን ነው በብዛት ጥቃት የደረሰባቸው። እኛ አካባቢ ግን አብዛኛው ያለምንም ጉዳት ፖሊስ ተቆጣጥሮታል ነገሩን። ሁለቱም የማህበሩ አባላት እንደሚሉት አሁን ነገሮች ተረጋግተው ወደ ነበሩበት ተመልሰዋል። በዚህ ጥቃት ሰኞ ዕለት በተደረገው ዝርፊያ ሀያ ሱቆች መዘረፋቸውን የሀገሩ መንግስት በሀገር ውስጥ ብዙሃን መገናኛ መግለጹን አርብ እለትም እንዲሁ ዝርፊያ መካሄዱን ገልጸው ከዚህ ውስጥ እነርሱ በደረሳቸው ሪፖርት መሰረት የተዘረፉት የሀበሻ ሱቆች አምስት እንደሆኑና ሌላም ካለ እያጣሩ እንደሆነ ተናግረዋል። በጥቃቱም አንድ የኮንጎ ተወላጅ ከመሞቱና አንድ ከመቁሰሉ ውጪ አደጋ እንዳልደረሰ ገልጸው ማህበራዊ ሚዲያ ላይ የተለቀቁት አሰቃቂ ምስሎች ከሁለት ዓመት በፊት የተከሰተውና ከሌላ ሀገር አደጋዎችም የተወሰዱ ናቸው ብለዋል። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሌላው ሳምንታዊ ቅንብር ሐኪሞን ይጠይቁ። ፈጣንና የበዛ ልብ ትርታ ምንነት፣ ምልክቶቹ፣ የጤና ህክምና ሆኖ የሚወሰድባቸው ሁኔታና ህክምና ሐኪሞን ይጠይቁ በተከታታይ የሚመለከታቸው ጥያቄዎች ናቸው። ሙያዊ ማብራሪያውን የሚሰጡን በዚህ በዩናይት ስቴትስ የሚኒሶታ ክፍለ ግዛት የሄኒፒን የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙ ዶክተር ውብሸት አየነው ናቸው። ዶክተር ውብሸት በቅድሚያ ለጊዜው አመሰግናለሁ። ምንም አይደለም፣ ደስታ ኔ ነው። ከአድማጭ የደረሰንን ጥያቄ መነሻ ያደረገው ተከታታይ ፕሮግራማችን የልብ ከተለምዶ ፍጥነት ጨምሮ መምታትን ይመለከታል። ታዲያ አስቀድመን መነሻ ይሆነንን ይህን የአድማጫችንን ጥያቄ መልሰን ብንሰማና ወደ ዝርዝሮ ብንዘልቅ ጤና ይስጥልኝ የአሜሪካን ድምጽ አቅራቢዎች፣ ባካችሁ አንድ ጥያቄ ነበረኝ። ስለ ልብ ትርታ የማያቋርጥ ልብ መምታት ወይም ሀርት ፓፒቴሽን የሚባለው ነገር በማክሰኞ የሐኪመውን ይጠይቁ ዝግጅታችሁ ላይ ለምን እንደሚነሳ በምን መንገድ እንደሚመጣ ማወቅ ስለምፈልግ ባካችሁ ሐኪም አነጋግሩ እና ተባበሩ። አመሰግናለሁ። አልማዝ ከዶንቤር። ዶክተር ብሸት፣ የልብ በፍጥነት መምታት በጊዜያዊ ሁኔታዎች ቀስቃሽነትን ሊከሰት ይችላል እና የአድማጫችንን ጥያቄ እንደተከታተሉት ለመሆኑ፣ ይህ የማያቋርጥ የልብ አመታት ስልት መረበሽ በምን ይከሰታል? ከጊዜያዊነት አልፎ አሳሳቢ የጤና ችግር ተደርጎ የሚወሰደውስ መቼ ነው? አድማጫችን ያመጡት ጥያቄ ለብዙ ሰውም እንደዚሁ የመጣ ጥያቄ ይመስለኛል። ና የልብ ትርታ መረበሽ የሀርት ፓልፒቴሽንስ የምንለው ጉዳይ ብዙውን ጊዜ ያን ያህል ለጤና የሚያሰጋ ነገር አይደለም። ትልቁ የሚያመጣው ችግር ያው ያንን ግለሰብ ማስጨነቁና ይህ ምን ሊሆን ይችላል ብለው ማሳሰባቸው ነው ግን እንዳልከውም አንዳንድ ጊዜ ተራ ከሆኑ ነገሮች ወይም በናይን ከሆኑ ምክንያቶች ያልፍና ሌላ ጠለቅ ያለ በሽታ ላይ ያለ ችግር የሚያመለክት ወይም ደግሞ የእሱ መከሰቻ ሊሆን ይችላል እና ብዙ ጊዜ እነዚህ ነገሮች አንድ ቀን ብቻ መጥተው ያላለፉ ከሆኑ አጭር ጊዜ ሳይሆን ረዘም ላለ ጊዜ እየተደራረቡ ከቀን ቀን የሚመጡ ከሆኑ ከሱ ጋር በተገናኘ ሁኔታ የትንፋሽ ማጠር ሊመጣ ይችላል። ደረታቸው ጋር ጭንቀት ሊያስከትልባቸው ይችላል፣ እንደ ቸስፔን ማለት ነው። ሊያዞራቸው ይችላል፣ ወይም ደግሞ እዚህ ደረት ላይ ጭነት መሰማት፣ ከዛም አልፎ ደግሞ አንዳንድ ሰዎች ፌንትም ሊያደርጉ ይችላል። እንደዚህ እንደዚህ አይነት ነገር በሚያደርግበት ጊዜ ቅድም ካልኩት ዝም ብሎ ተረኛ ወይም ገና ከምንለው ትንሽ ሌላ ክትትል ወደሚያስፈልገው ወይ ሄዳል አው መልግነንት እየሆነ ይሆናል ማለት። ስለዚህ መቼ ነው ተራ አይነት የልብ ትርታ መረበሽ የሚሆነው የሚለውን ነገር ብናየው ሊያቃልልን ይችላል ለምሳሌ አንዳንድ ነገሮች አሉ ሰዎች በቀን ህይወታቸው ውስጥ የሚያጋጥሟቸው ነገሮች የሰው መጨነቅ የሰው እንቅልፍ አለማግኘት አንዳንድ ጊዜ ደግሞ እንቅልፍ የማያገኘው ሰው ተደራራቢ ችግሮች ሊመጡ ይችላሉ የልብ ትርታውን የሚረብሽ ለምሳሌ የማይተኛ ሰው ብዙ ቡና መጠጣት ይፈልጋል ቡና በተጠጣ ቁጥር ካፊኑ በጨመረ ቁጥር ካፊም ደግሞ ልብን ሊያርበተብት ይችላል። ብዙም የማይተኛ ሰው አንዳንድ ጊዜ አስተሳሰቡ ሙዱ ትንሽ ከተረበሸ፣ ወይ ትንሽ አልኮሆል ለመዝናናት ይፈልግ ይሆናል። እሱም ደግሞ እንደገና ከዚህ ከፓልፒቴሽንስ ጋር የተገናኘ ጉዳይ ይኖረዋል እና ያንን ግለሰብ ሄዶ ከዛሬ ጀምሮ እንዳትጨነቅ ማለት ባይቻልም በህይወት ውስጥ እንግዲህ አይ አትጨነቅ ማለት አይቻልም። አዎ ህይወታችን በሙሉ አለፍ አለፍ እያለ በስራም በኑሮም በሁሉም ነገር ስላለበት ማለት ባይቻልም እሱን ግን አውጥቶ ይሄ እኮ ይሆናል ዋናው መሰረቱ የሁሉ ችግር ተብሎ ጭንቀት በተቻለው ያህል መቆጣጠር ቢቻል፣ አብሮም ደግሞ እነዚህ ያልኳቸው ሌሎች ነገሮች በሚቀሩበት ጊዜ ለብዙ ሰዎች ያቺ እየተርበተበተች የምታስቸግራቸው የልብ ትርታቸው መረበሽ ትቀርላቸዋለች ማለት ነው። ልብ ሲያርብተብት ብለውታል። ዶክተር ብሸት ቀደም ብለው በውል ለይተው እንዳመለከቱት ይህ የልብ አመታት ስልት መረበሽ ከጤናማ ሁኔታ ውጪ ያንዳች የጤና ሁከት ምልክት ሆኖ ሲገኝ የሕክምና እርዳታ ለማግኘት ህሙማን የጤና ባለሙያ ጋር ሲሄዱ ምን ይሆን የሚጠብቃቸው? አስፈላጊውን የምርመራና የክትትል ሂደት ደግሞ በመጠኑ በጨረፍታ ብንመለከት የጤና ባለሙያ ጋር ሲሄዱ ያው ቅድም እንዳልኩት እነዚሁ ቀላል ነገሮች ካሉ እነሱንም በጥያቄና መልሱ ይነጋገሩባቸዋሉ። ቀለል ያሉ ጉዳዮች ከሆኑ ግን ካልሆነ ለምሳሌ ሌሎች ምርመራዎች ያስፈልጋሉ። በአንድ በኩል የደም ምርመራ ሊደረግ ይችላል እና ለምንድን ነው ቢባል አንዳንድ ደማችን ውስጥ ያሉ እነዚህ ኤሌክትሮላይትስ የሚባሉ እንደ ፖታሲየም፣ እንደ ማግኒዚየም ያሉ ነገሮች እና በተለያዩ ነገሮች እነዚህ ንጥረ ነገሮች ከደማችን ውስጥ ጎድለው ከተገኙ እነሱ ራሳቸው ለዛ ለሚያስጨንቀው አድማጫችን ላነሱት አይነት ለፓልፒቴሽንሱ መንስኤ ሊሆን ይችላል። ስለዚህ መጀ የሚያስፈልገው አንዱ እነሱ ምንድን ናቸው ወርደዋሉ ወይ ብሎ ተከታትሎ እነሱን ማስተካከል ሊሆን ይችላል። እንደዚሁ ከደሙ ጋር በተገናኘ ምርመራ ደግሞ አንዱ ሁል ጊዜ የምንከታተለው ነገር ከዚህ ከልብ ትርታ መረበሽ ጋር በተገናኘ ሁኔታ ታይሮይድ የሚባለው አንገታችን ጋር ያለው ኦርጋን ነው። ታይሮይድ ማለት እንቅርት፣ እሱ ጋር ያለው ኦርጋን መሆኑ ነው። እና የእሱ ስራ በጣም ከጨመረ ወይም ካነሰ እኛ ሃይፐር ታይሮይድዝም ይባላል፣ ከጨመረ፣ ካነሰ ሃይፖ ታይሮይድዝም ይባላል። በሁለቱም ረገድ ጨመረም አነሰም የልብ ትርታን ሊረብሽ ይችላል። ለምሳሌ እሱ ሌላው ከደሙ ጋር የሚገናኘው ቴስት ነው ማለት ነው፣ የጤና ባለሙያ ጋር በምንነጋገርበት ጊዜ። ከዛም አልፎ ደግሞ አድማጫችን ሌላ የሚያገኙት ምርመራ ይሄ ኢኬጂ የምንለው ነገር ነው ማለት ነው። ይሄ እንግዲህ ወዲያው ክሊኒክ ውስጥ ደረት ጋር የሆኑ ሽቦች ኤሌክትሮድ ተገናኝተው እነሱን በተመለከተ የልብ የኤሌክትሪካል አክቲቪቲን ወዲያውኑ የሚችል ነገር ነው። አንድ መገንዘብ ያለብን ነገር ምንድን ነው? አንዳንድ ጊዜ የልብ ትርታው የሚረበሸው እዛ ክሊኒክ ውስጥ ላይሆን ይችላል። ለምሳሌ ሰዎች ማታ ማታ ሊተኙ ሊሆን ሲሆን ይችላል። አዎ የሚያማቸው ሌላ ጊዜ ውጪ ሲሄዱ ሊሆን ይችላል። ሌላ ጊዜ ስራ ላይ ይሆኑ ይሆናል። እና እዛ ክሊኒክ ደርሰው ከባለሙያ ጋር በሚነጋገሩበት ጊዜ ልባቸው ምንም ችግር ላይኖራት ይችላል። ሊጠፋ ይችላል ያ ምልክት። አዎ እዛው እዛው መድረሱ ራሱ ሊያቆመው ይችላል ችግሩን እና ላይ ያዝ ይችላል ማለት ነው። እና ይሄ እንግዲህ ሌባና ፖሊስ ሊጀመር ነው ትርታውን ለመያዝ እንደዚህ በሚሆንበት ጊዜ ደግሞ ሌላው እንዲ አይነት ችግር ላለው ሰው የምናደርገው ምንድን ነው? ወደ ቤት ይዘውት የሚሄዱት ደግሞ ሞኒተር ጋር ደግሞ ልንልካቸው እንችላለን። አሁን ወደ ቤት የሚወስዱት መቆጣጠሪያ ወይም መከታተያ መሳሪያ ይዘው ከሄዱ በኋላስ ምን ይሆን? እንደሚገኘው ውጤት የቅርብና የሩቅ ጊዜ ክትትሎች አቅጣጫ፣ የህክምና አማራጭና ጥንቃቄዎች ሙማን ሐኪም ከማየታቸው በፊት ሊያደርጉ የሚችሏቸው ወይም የሚገቡ እርምጃዎች በተከታታይ የምንመለከታቸው ጭብጦች ናቸው። ለአሁኑ ግን እንግዳችንን በዚህ በዩናይት ስቴትስ የሚኒሶታ ክፍለ ግዛት የሄኒፒን የህክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪሙን ዶክተር ውብሸት አየነውን ለጊዜያቸውና ለሙያዊ ትንታኔያቸው አመሰግናለሁ። ጊዜ ስጥልን። አድማጮች፣ ይህ ፕሮግራም የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ መንግስት በአራት ክልሎች የግብርና ምርቶች ማቀነባበሪያ የኢንዱስትሪ ሰፈሮችን ለመገንባት ሥራ ጀምረዋል። በአማራና ትግራይ ክልል ቡሬ እንዲሁም ሑመራ የኢንዱስትሪ ሰፈሮች የመሠረተ ድንጋይ የተጣለ ሲሆን በዙዋይ እንዲሁም ሲዳማ አካባቢዎች ቀጣይ ሁለት ማዕከሎች መገንባት ይጀምራሉ። እነዚህን የኢንዱስትሪ ፓርኮችን ለመገንባት ገንዘቡ ከየት ይገኛል? ምን ያህል ለወጣቶችና ለገበሬዎች የስራና የገበያ እድልስ ይፈጥራሉ? ማምሻውን የኢንዱስትሪውን የሚኒስቴር ዲኤታን ያነጋገረው ሄኖክ ሰማግዜር ነው። ዶክተር መብራቱ መለስ ያብራራሉ። ሀገራችን የግብርና ሀገር ናት። አብዛኛው ኅብረተሰባችን የሚኖረው በግብርና ላይ ነው። ልናድግ ከሆነም አብዛኛው ሀብታችን ማመንጨት የምንችለው ከግብርና ነው። ሌሎቹም የውሃ የመሬት፣ ወዘተም ጭምር ታሳቢ አድርገን ማለት ነው። ስለዚህ አሁን በደረስንበት የእድገት ሂደት ኢኮኖሚያችን በስፋት ለማሳደግ እዚህ ላይ ያለው ግብርና ውስጥ ያለው ምቃቅም አውጥተን መጠቀም የሚል ነው። ይህም ስንል የግብርና ምርቶች ላይ እሴት በመጨመር ወደ ዓለም ገበያ ይዘን በመድረቅ የተጀመረው የኢኮኖሚ ትራንስፎርሜሽን ማፋጠን ኢንዱስትሪል ማፋጠን በሚል ነው። ስለዚህ ይህን ታሳቢ አድርገን ሀገራችን ባላ ጨንቃዎች በአስራ ሰባት ቀጠናዎች ተለይተዋል ማለት ነው ለምሳሌ የስኳር ልማት ቀጠናዎች አሉ ወደ አስር የሚሆኑ የአትክልትና ፍራፍሬ ቀጠናዎች ወደ ስድስት የሚሆኑ የቡና የሰሊጥ የቁም እንስሳት እንደዚሁም ክልሎች የለዩዋቸው ነበር ከእነዚህ ውስጥ እንግዲህ በጥናቱ በመጀመሪያ ሂደት አስራ ሰባት ቀጠናዎች ለይተን ለመጀመሪያ ያህል በአራት ቀጠናዎች ሞዴል ጀምረን አቅም በፈቀደ እያሰፋን የምንሄድ ይሆናል። እና የት የት ነው ያሉት እነዚህ አራቱ ቀጠናዎች? በአማራ በቡሬ በሚባለ በጎጃም በቡሬ ባለፈው ጊዜም መሰረተ ድንጋይ ተጥሏል። ሁለተኛ በትግራይ ምዕራባዊ ትግራይ ሁሞራ አካባቢ ወደ በአኸር በሚባል ልዩ ስሙ ሁለተኛው ቀጠና ነው። ሶስተኛ፣ በኦሮሚያ በዙዋይ አካባቢ ቡልቡላ በሚባል ልዩ ስሙ፣ አራተኛ በደቡብ የሀገራችን ክፍል በሲዳማ ወይም ይርጋለም አካባቢ ወይኔ ነታ በሚባል ልዩ ስሙ ከሐዋሳ ወደ አርባ ኪሎ ሜትር የሚገኝ ነው። እነዚህ ናቸው አራቱ የመጀመሪያ ሞዴል ቀጠናዎች ለምን ተመረጡ? እነዚህ አራቱ አካባቢዎች ስመለከት ሁመራ እና በተለይ ቡሬ ደግሞ ከአውሮፕላን ማረፊያዎችም እንደዚሁም ደግሞ ከባህር ጠረፎችም የራቁ ናቸውና ለምንድን ነው የተመረጡት? እንግዲህ በመመዘኛ ነው የተመረጡ ነው። በእርግጥ እነዚህ ቀጠናዎች ስመርጥ አዋጪ መሆናቸውን የሚያረጋግጡት መመዘኛዎች አስቀምጠን የመረጥ ነው። ከእነዚህ ውስጥ ዋናው የግብርና ምርቶች የሚመረትባቸው አካባቢ መሆኑን ለይተን ነው። ለምሳሌ የሆመራ ምኖስ ሆመራ አካባቢ የሰሊጥ ምርት የነጭ ሰሊጥ ምርት በስፋት የሚመረትበት፣ የበጋየት የሚባል የእንስሳት ሀብት ያሉበት፣ እንደዚሁም የወልቃይት የስኳር ፋብሪካ በቅርብ ርቀት የሚገኝበት እና ሌሎችም የአትክልትና ፍራፍሬ፣ ማሽላ የመሳሰሉት ጸጋዎች ያሉበት አካባቢ ነው። እንደሚታወቀውም ለምሳሌ ነጭ ሰሊጥ በጥሬው የሚላክበት ነው። ለሀገራችንም የውጭ ምንዛሬ ግኝት ከፍተኛ አስተዋጽኦ ያለው ነው። አሁን ባለው እንኳን የቡሬ ጎጃሙን ብንወስ በተመሳሳይ ሰፊ ምርቶች ነው ያሉበት። እንዲያውም ከፍተኛ እምቅ አቅም የሚገኝበት አካባቢ እንደሆነ ይታወቃል። ሌሎቹም እንደዚሁ ማለት ነው። ስለዚህ አንደኛው ዋናው መመዘኛው የግብርና ምርት ነው። ሁለተኛ ቅድም ሲጠቀስ እንደነበረው ኢንፍራስትራክቸርን የሚመለከት ነው። እንግዲህ እነዚህ ሲቋቋሙ ምንም በሌለበት አካባቢ አይደለም የተቋቋሙ ያሉት። ስለዚህ በቅርብ ርቀት ከተሞች ያሉባቸው ኢቨን ኤርፖርቶች አሁን ስለ ኤርፖርት ተነስቷል። ይህሞራ አጠገቡ ወደ ሰላሳ አምስት ኪሎ ሜትር ላይ ኤርፖርት አለ ከባህር ዳር ወደ ወደዚህ ወደ ቡሬ ወደምንለው ደግሞ ብዙም አይርቅም ኤርፖርቱ። እንደዚህም በቀጣይ የባቡር መስመሮች የሚያልፉባቸው መሆኑን ሌሎችንም የመንገድ፣ የውሃ ወዘተ መሰረት አድርገን እነዚህ መመዘኛዎች መሰረት አድርገን ነው የመረጥ ናቸው አካባቢዎችን በዚህ በዚህ መልኩ ነው የተለዩት ማለት ነው። ምን ያህል ወጪ ይወጣል? የገንዘቡ ውስጥ ከየት ነው የሚገኘው? በብድር ከሆነ ከየትኞቹ ድርጅቶች? ከመንግስት በጀትም ከሆነ እስኪ ይህን ዘርዝረው ያብራሩልኝ። እንግዲህ ወጪው በጣም ከፍተኛ ነው የሚሆነው። ከፋፍሎ ማየት ያስፈልጋል። ለመሰረተ ልማት የሚሆን ሰፊ ወጪ ይጠይቃል። ፓርኩ ውስጥ የሚሰሩ የመንገድ የፍሳሽ ማጣሪያ፣ የፓወር፣ የቴሌኮም የመሳሰሉና ግንባታዎችም ይኖራሉ። ኮሚናል የሆኑ ግንባታዎች። እነዚህ ወጪዎቹ ከመንግስት የዘላቂ ልማት ግቦች የምንለው የተመደበ በጀታ ይሄ በወሳኝነት ለዚህ እንዲሁን ነው የተደረገው። ሁለተኛ ግንባታን የሚመለከት ባለሀብቶች ይገባል ተብሎ ይጠበቃል። ስለዚህ ባንኮች፣ የሀገር ውስጥ ባንኮችን፣ የውጭ ባንኮች ለባለሀብቶች በብድር መልክ የሚሰጡትም ተጨማሪ እዚህ የሚመደብ ሀብት ይሆናል። ከዛ በተጨማሪም ይህንን ለመደገፍ ፍላጎት ያሳዩ የዴቨሎፕመንት ፓርትነር የምንላቸው እና እንደዚሁም የውጭ ባንኮች ይገኙባቸዋል። ከእነዚህም ውስጥም የአፍሪካ ልማት ባንክ፣ የኢሮፕያን ኢንቨስትመንት ባንክ የመሳሰሉት በፕሮጀክት ፕሮፖዛሉ ከቀረበ ይህንን ፋይናንስ ማድረግ እንደሚችሉ እንደዚሁ ቃል የገዱበት ሁኔታ ነው ያለው። እሱ ላይ እንዴት የት ነው ያላችሁት? የአፍሪካ ልማት ባንክ በእርግጥ ከተለያዩ የአፍሪካ ሀገሮች ጋር የሚሰራበት ነው። የአውሮፓ ኢንቨስትመንት ባንክ ፕሬዚዳንትንም እኛም አነጋገርናቸው ነበረ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኒውዮርክ በተባበሩት መንግስታት ድርጅት ጉባኤ ላይ ስምምነት የደረሱበት ጉዳይ ነው። ግን ገንዘቡን ለኢትዮጵያ መንግስት በመስጠቱ ጉዳይ ላይ በቀጣዩ አመት ብለው ነበረ። ይሄ የሁመራውም ሆነ በቡሬ በዝዋይና በሲዳማ የምትገነቧቸው ከዚህ ጋር የተያያዙ ናቸው። ገንዘቡ ከዛ የሚመጣ ነው ብላችሁ አስባችኋል? ባለፈው ኦክቶበር አምስት ሰባት በፈረንጂሽ አቆጣጠር አለም አቀፍ የአብሮ ኢንቨስትመንት ፎረም አካሄደን ነበረ። በዚህ መድረክ ላይ እነዚህ የተጠቀሱ ባንኮችም ሌሎች የልማት አጋራት መጥተው ነበረ። ስለዚህ ዝርዝር መረጃ ያቀርቡላቸው ይህንን ፋይናንስ ለማድረግ ፍላጎት እንዳላቸውን የገለጹልን አሁን የተጠቀሰው መረጃ ግን የኢሮፓ ኢንቨስትመንት ባንክ ከኢትዮጵያ መንግስት ጋር ያደረገው ውይይት በፌዴራል የሚለሙ ፓርኮች አሉ። እንግዲህ ፓርኮች በፌዴራልም በክልል መንግስታትም ይለማሉ። አሁን እየጠቀስ ነው ያለ የተቀናጀ አግሮ ኢንዱስትሪ ፓርክ በክልሎች የሚለሙ ናቸው እና የእነሱ እስካሁን ድረስ በተጨባጭ እንዲ ነው የተባለ ነገር የለም። ግን ከክቡር ጠቅላይ ሚኒስትራችን ጋር የተደረገው ውይይት በፌዴራል የሚለሙ ፓርኮቹ ነው። ይሄ ደግሞ ከማይግሬሽን ጋር የተያዘ ሆነው ማይግሬሽን ለማቆም ጆብ ክሪኤሽን የሚባል ፕሮግራም አለ ና ይህንን ለማቆም በሚያ በተመረጡ አካባቢ ፓርኮች እንደሚገነቡ ውይይት ተካሂዷል። ና ለዚህ ፐርፐዝ የሚሆን ነው እኔ ያለ ነር እንግዲህ የእኛን የሚመለከት በተለይ በኢንዱስትሪ ሚኒስትር ድጋፍ የክልሎች ላይ በክልሎች ኮርፖሬሽኖች የሚቋቋሙ ፓርኮች የተመለከተ እስካሁን የተጨበጠ ወደ ፋይናንስ ደረጃ የደረሰ ነገር የለም። ግን ባንክ ብል የሆነ ፊዚቢሊቲ ፕሮጀክት ተቀረበ ይህን ፋይናንስ ማድረግ እንደሚችሉት ለዚህም አንዳንድ ጥናቶች እንደወሰዱ ያለውን መረጃ ነ ማቅረሙ ይችላል። አመሰግናለሁኝ። ዶክተር መብራቱ መለስ የኢትዮጵያ የኢንዱስትሪ ሚኒስቴር ዴኤታ ለሰጡኝ ማብራሪያ አመሰግናለሁ። እኔ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በደቡብ ሱዳን የረሃብ ቸነፈር መግባቱ ታወጀ ብሎታል የአሜሪካ ድምፅ ራዲዮ ጣቢያ የምሽቱን ሐተታ ርዕስ። የተባበሩት መንግሥታት ድርጅት በከፊል ደቡብ ሱዳን የረሃብ ቸነፈር መግባቱን ያወጀው ባለፈው ሳምንት ሰኞ የካቲት 13 ቀን 2009 ዓ ም ነው። የወቅቱ ቀውስ ሰው ሠራሽ ነው። የፖለቲካ ፍላጎቶቻቸውን ወደ ጎና አድርገው ለሕዝቦቻቸው ጥሩ ለመሥራት ባልፈለጉ የሱዳን መሪዎች የተራዘመው ግጭት በቀጥታ ያስከተለው ውጤት ነው ብለዋል። የዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት ቃል አቀባይ ማርክ ቶነር ደቡብ ሱዳን ከሱዳን ነጻነቷን ያገኘችው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሐምሌ መግቢያ ላይ ነው። ከዚያ በሰላም የቆየችው ለ18 ወራት ብቻ ነው። በ2013 ዳር በፕሬዚደንት ሳልቫኪርና በምክትል ፕሬዚደንት ሪክ ማቻር መካከል የተነሳው የሥልጣን ሽኩቻ ወደ እርስ በእርስ ጦርነት አመራ። በ2015 የሰላም ስምምነት ቢፈረምም ሁከቱን ማስቆም ግን አልተቻለም። በውጊያው መቀጠል ሳቢያም የሀገሪቱ ኢኮኖሚ እንጦርጦስ ወረደ። የምግብ ዋጋም ወደ ሰማይ ተተኮሰ። አሁን በዚያች አዲስ በተወለደች አገር የምግብ ዋስትና የለም። ረሃብ ገብቷል። ግጭቶቹ ከጀመሩ ወዲህ የተከሰተው ያልተመጣጠነ ምግብ የሚያስከትለው ችግር ያለማቋረጥ ተባብሷል ይልና የቪዮ የርሳን አንቀጽ ሀተታውን ይቀጥላል። ዛሬ በደቡብ ሱዳን አንድ መቶ ሺህ የሚጠጉ ሰዎች ረሃብ በሚያስከትለው አደጋ አፋፍ ላይ ሲሆኑ ከጠቅላላው ሕዝብ ግማሽ በላይ የሚሆኑ ሰባት ሚሊዮን አምስት መቶ ሺህ ሰዎች ደግሞ በዚህ ዓመት አስቸኳይ የሰብዓዊ እርዳታ ያስፈልጋቸዋል። የካቲት 13 ቀን 2009 ዓ ም በከፊል ደቡብ ሱዳን የረሃብ ቸነፈር የመግባቱ እወጃ ዩናይትድ ስቴትስን በጥልቅ አሳስቧታል። በመላው አገሪቱ ዙሪያ የሰብአዊ እርዳታ ፈላጊው ቁጥር ከፍተኛነትም እንዲሁ አሳስቧታል ብለዋል ቃል አቀባይ ማርክ ቶነር። ፕሬዚደንት ሳልቫኪር የሰብአዊ እርዳታ ሰጪዎችና የልማት ድርጅቶች በሀገሪቱ ዙሪያ የሚገኙ እርዳታ ፈላጊዎችን ያለምንም ችግር ይደርሳሉ ሲሉ የገቡትን ቃል እንዲያከብሩ ጥሪ እናቀርባለን ሲሉም ቶነር አስገንዝበዋል። የሰብአዊ እርዳታ ሠራተኞች የተቸገሩትን ለመድረስ ሳይታክቱ እየሠሩ ነው። በግጭቱ የሚሳተፉ ወገኖች ሁሉ ደግሞ የእርዳታ አቅርቦቱ ጥረት እንዳይስተጓጎል ውጊያውን ማቆም አለባቸው ይልና ዩናይትድ ስቴትስ ለደቡብ ሱዳን ከፍተኛውን የሰብአዊ እርዳታ በመስጠት ብቸኛዋ ሀገር ሆና ትቀጥላለች። ከ2014 ዓ ም ጀምሮ 2.1 ቢሊዮን ዶላር ረድታለች። 600,000 ሜትሪክ ቶን የምግብ እርዳታውን ጨምሮም ብዙ ሕይወት አትርፋለች። ላለፉት ሦስት ዓመታት በተከታታይም የረሃብ ቸነፈር እንዳይከሰት ስትከላከል ቆይታለች። ረዴት ድርጅቶችና ዓለም አቀፉ ኅብረተሰብ ተጨማሪ የሰብዓዊ እርዳታ በመስጠት ሕይወት እንዲያተርፍና የደቡብ ሱዳን ሕዝቦችን እንዲረዳ ጥሪ እናቀርባለን ሲል የቪኦኤ ርዕሰ አንቀጽ ሐተታውን ድምድሟል ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የፕሮግራም ማሳሰቢያ በኢትዮጵያ ገዢ ፓርቲ ኢህአዴግና 21 ተቃዋሚ ፓርቲዎች በሀገሪቱ ሰላም ለማውረድ ድርድር ሊቀጥሉ ተስማምተዋል። በኢትዮጵያ በፖለቲካ ተቃውሞች መካከል ሰላምና መቻቻል እንዲኖር የህዝቡ ችግሮች እንዲፈቱና ተሰሚነት ኖሮት በሰላም ዲሞክራሲ እንዲተዳደር ሁሉን አሳታፊ ሀቀኛ እርቅ አስፈላጊ መሆኑ ይታወሳል ይታመናል። ለጥያቄው መልስ ዝግጅታችን ኢትዮጵያ ውስጥ የተጀመረው እርቅ እንዴት ቢሆን ይሰምራል ለሚለውና ሌሎች ከእናንተ የሚቀርቡ ጥያቄዎች መልስ የሚሰጡን ምሁራን ለፊታችን ሐሙስ ጋብዘናል። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 ወይም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ላኩልን፣ አሊያም የስልክ ቁጥራችን በሆን አት ቪኦኤ ኒውስ ዳት ካም ኢሜይላችን ላኩልንና መልሰን እንደውላለን። አድማጭ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። አሁን የማጠቃለያ ዜናውን ካዳነች ሳዬ። የሶማሊያው ፕሬዚዳንት መሐመድ አብዱላሂ ፋርማጆ ከባድ ድርቅና የምግብ ቀውስ በገጠማት ሀገራቸው የቀውስ ወቅት አውጀዋል። የተባበሩት መንግስታት ድርጅት በገለጸው መሰረት ሶማሊያ ላይ የተከሰተው ቀውስ 6.2 ሚሊዮን የሚሆኑ ሰዎችን አደጋ ላይ ይጥላል። የድርቁ ሁኔታ የተባባሰው በሰሜኑ ክፍል እንደሆነ ታውቋል። ባለፈው ዓመት በቂ ዝናብ ባለ መገኘቱ የእህል ምርትና የቁም ከብት ብዛት ቀንሷል። የተባበሩት መንግስታት ድርጅት አገልግሎቶች በሶማሊያ ከፍተኛ ቀውስን ለማስወገድ የሚቻልበት የሁለት ወራት ጊዜ ብቻ ነው የቀረው በማለት ባለፈው ሳምንት አስጠንቅቀው ነበር። የሀገሪቱ ፕሬዝደንት ትላንት ሞቅዲሾ ላይ ስለ ድርቁ በተደረገው ጉባኤ ሲናገሩ ዓለም አቀፍ ማህበረሰብና የሶማሊያ ቡድኖች የርዳት መርሃ ግብራቸውን ከፍ እንዲያደርጉ ጥሪ አቅርበዋል። ከ120 በላይ የሚሆኑ ጥሮታ ላይ የሚገኙ የዩናይትድ ስቴትስ ወታደራዊ ጀነራሎች የሀገሪቱ ምክር ቤት ለዲሞክራሲ፣ ለዲፕሎማሲና ለውጭ እርዳታ የሚመደበው ገንዘብ እንዳይቀንስ ጥሪ አድርገዋል። ትራምፕ ዛሬ ማታ ስለ ባጀት በሚያደርጉት ንግግር ወታደራዊ ወጪው በ54 ቢሊዮን ዶላር ከፍ እንዲል ሀሳብ ያቀርባሉ ተብሎ ይጠበቃል። በተለይም የውጭ ጉዳይ ሚኒስቴርንና የአካባቢ ጥበቃ አገልግሎትን የመሳሰሉት ወጪዎች ግን በጣም እንዲቀነስ ጥሪ ያደርጋሉ ተብሎ ይጠበቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ ማታ ለመጀመሪያ ጊዜ በሀገሪቱ ምክር ቤት ቀርበው የሚያደርጉት ንግግር የህዝቡን ችግር በመፍታት ላይ ያተኩራል ይላሉ የዋይት ሀውስ ባለስልጣኖች። የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶሳ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናግድናችሁ አሉላ ከበደና አዳነች ፍሳሐ አየነን ከአቀናባሪያችን ንጉሡ ታምሬና ከተተኪው ስርጭት መሐንዲስ ጋር እንዲሁም ከተረኛዋ አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ረቡዕ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን ግን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።